የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖ እንዳሉት በምዕራብ ጉጂና በደቡብ ክልል አዋሳኝ ድንበሮች ላይ የታጠቁ ቡድኖች የሚያካሄዱትን ኢሰብአዊ ጥቃቶች ለመከላከል የሚያስችል እርምጃ ተግባራዊ እየተደረገ ይገኛል። የዞኑ መስተዳድር በታጠቁ ቡድኖች ላይ የጸጥታ እርምጃ እየወሰደ የሚገኘው ከሀገር መከላከያ ሰራዊትና ከነዋሪው ሕዝብ ጋር በመተባበር መሆኑን ዋና አስተዳዳሪው ተናግረዋል። ባለፉት ሶስት ቀናት ብቻ በዞኑ የተለያዩ ወረዳዎች ሁጡራ ወይም ማጽዳት በሚል በተካሄደ ዘመ ምርጫም እስካሁን 120 የኦነግ ሸኔ ታጣቂዎችን በቁጥጥር ስር መዋላቸውን ነው ዋና አስተዳዳሪው አቶ አበራ ቡኖ የገለጹት። አሁን ሁጡሯ የሚል ዘመቻ ህዝቡ አድርጎ ከአካባቢው ከቀበለው የማጽጣት ዘመቻ ነው ሁጡሯ ማለት ስለዚህ፣ ሸኔን ከአካባቢያችን ከቀበላችን ጠራርገን አውጥተን የአካባቢያችን ጸጥታና ሰላም አስተማማኝ በማድረግ ወደ ልማታችን ፊታችን እናዙር በሚል ሞተው ነው። አሁን ሁጡሯ የተጀመሩ በዚህ አሁን ወደ መቶ ሀያ የሚሆን የኦነግ ሻኔ አባላት ተይዟል። እጃቸውን እየሰጡ ነው። መውጫ መግቢያ አጥቷል። ሴቶች ሳይቀሩ ትልቅ ትንሽ ሳይቀር ሁጡራ ጫካ ውስጥ እየፈለጉ ነው። መደበቂያ ቦታ የላቸውም። ስለዚህ ይሄም አሁን የጸጥታ ስጋት ነበረው፣ አስተማማኝ ሰላም ያም ይመጣል ማለት ነው። በዚህ ዙራ የሚሰራም ነው። በምዕራብ ጉጂ ዞን እና በደቡብ ክልል አዋሳኝ አካባቢዎች አሁን የሚታየው የጸጥታ ስጋት ሙሉ በሙሉ እስከሚቀረፍ ድረስም በእሳቸው አጠራር የሁጡራ ዘመቻው ተጠናክሮ ይቀጥላል ብለዋል። በምዕራብ ጉጂ ዞን የገላና ወረዳ ዋና አስተዳዳሪ አቶ ማቴዎስ ሆጤሳ በበኩላቸው በአካባቢው በታጣቂዎች ላይ እየተወሰደ ከሚገኘው እርምጃ ጎን ለጎን የሁለቱ ክልል አመራሮችና የአገር ሽማግሌዎች ዛሬ የእርቅ ሥርዓት ሲያካሄዱ መዋላቸውን ተናግረዋል። በተጨማሪም ላለፉት ሁለት ዓመታት በታጣቂዎች ተዘግተው የቆዩት የዲላና የቡሌሆራ ከተሞችን ካማሮና ቡርጅ ወረዳዎች የሚያገናኙ መንገዶች ሰሞኑን ተከፍተው የትራንስፖርት እንቅስቃሴ መጀመሩን ነው ዋና አስተዳዳሪው አቶ ማቴዎስ ለዶቼቬሌ ዲደብሊው በስልክ የገለጹት። ዛሬ ስለ አራት አጠቃላይ ኮንፈራንስ አካሄደን የእርቅ የወርቅ ስነስርዓት ዛሬ የሚካሄዱበት ሁነታ አለ። ያው ሁለቱ ክልሎች ደቡብ ክልልና ኦሮሚያ ክልል ከፍተኛ ባለስልጣን ተገኝቶበት ዛሬ የእርቅ ስነ ስርዓት አባቃሉና አባጋዳ ባሉበት የእርቅ ስነ ስርዓት ዛሬ ጨርሰን መንገዱ ሙሉ በሙሉ ክፍት በሚሆንበት መንገድ እያመቻቸን ነው ይሆነ ግን መንገዱ ተከፍቷል። መኪና የጭነት መኪናም የዚህ መኪና የተመላለሰ ነው። ዛሬ እርኮ ስንጨርስ ደግሞ ሙሉ በሙሉ መንገድ ለትራፊክ ክፍት ይሆናል ብዬ አስባለን። የፖለቲካ ሳይንስ የአለም አቀፍ ግንኙነት ባለሙያና የደቡብ ክልል መስተዳደር የፕሬስ ሴክሬታሪያት ጽህፈት ቤት ከፍተኛ የስራ ኃላፊ የሆኑት አቶ ደያሞ ዳሌ በበኩላቸው መንግስት በአካባቢው በሚንቀሳቀሱ ታጣቂዎች ላይ መውሰድ የጀመረው እርምጃ ቀድሞውኑ ሲጠበቅ የነበረ ነው ብለዋል። የሚገባው የኦነግ ሰራዊት መግባት የሚፈልገው ገብቷል። ከዚህ በኋላ ኦነግ የፖለቲካ ድርጅት ሆኖ ይንቀሳቀሳል እንጂ ታጣቂ የለኝም ብሎ አስገብተዋል። ለመንግስት በዚህ መሰረት አሁን ከኦነግ እኔን ፖለቲካ አመራሩ ሊያዘኛ አይችልም የሚል ግሩፕ ለብቻው እኔ ለነሱ አልታዘዝም ብለዋል፣ እና አሁን መንግስት ኦነግ በእኔ ስም የሚንቀሳቀስ የለም ካለ በኋላ ያ የቀረው ጦር ፖለቲካ አላማ የሌለው ሲሆን እንደ ሽፍታ እንደ ትራ ሽፍታ አክሽን ይወስዳል የሚል ሀሳብ ያንም ተነስቷል። አሁንም የዛ ውጤት ነው አድርገን ነው የምናየው። መንግስት በምዕራብ ጉጂዞን በሚንቀሳቀሱ ታጣቂዎች ላይ እየወሰደ ይገኛል በተባለው እርምጃ ዙሪያም እስካሁን በኦሮሞ ነጻነት ግንባር በኩል የተሰጠ ማስተባበያም ሆነ መግለጫ የለም። የምዕራብ ጉጂ ዞንን ከደቡብ ክልል የአማሩና የቡርጆ ወረዳዎች በሚያዋስኑ ስፍራዎች ታጣቂዎች በደፈጣ በሚያደርሱ ተደጋጋሚ ጥቃት እስካሁን ከ500 በላይ ሰዎች ለሞትና ለአካል ጉዳት መዳረጋቸውን ከየወረዳዎቹ መስተዳድር የተገኘው መረጃ ያመለክታል። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም